በኦሮሚያ ክልል የሚንቀሳቀሱ ዋና ዋና የሚባሉ የፖለቲካ ፓርቲዎች አብረው ለመስራት የሚያስችላቸውን ስምምነት መፈራረማቸውን በትናንት ምሽት ዘግበናል። ከተፈራራሚዎቹ የአንዱን የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርን ፕሮፌሰር መረራ ጉዲናን ያነጋገረው ሪፖርተራችን እስክንድር ፍሬው ወደ ምርጫው አብራችሁ ልትገቡ ነው? ሲል ጠየቃቸው። ይመልሳሉ ፕሮፌሰር መረራ። በዋናነት ለእኔ ኦሮሚያ እንደሚታወቁት ኦሮሚያ አካባቢ ብዙ ቦታ በጣም ሰፊ የሚባል ችግር አለ። ቦረናና ጉጂ በዚህ በደቡቡ በተለይም ምዕራብ ኢትዮጵያ የሚባለው አራቱ የወለጋ ዞኖች በኮማንድ ፖስት ስር ናቸው። መብቶችም የሚጣሱባቸው ሁኔታዎች አሉ። በዋናነት በኦሮሞ ፓርቲዎችና ኦሮሞ አካባቢ ለኦሮሞ ሕዝብ ሰላም የመፍጠር ነው። በፓርቲዎቹ መካከል ሰላማዊ ግንኙነት የመፍጠሩ ሁኔታ ይቀድማል። ለምሳሌ ሁንም ቢሆን ብዙ ኦሮሞ እስረኞች አሉ በየቦታው እነሱንም የሚመለከት ሁኔታውን ይኖራል። ከዛ ደግሞ በዚህ አመት ሰላማዊና ፊታዊ ምርጫ ኦሮሞ በሚባለው አካባቢ በኢትዮጵያም ደረጃ ሰላማዊና ህጋዊ ምርጫ እንዴት ሊካሄድ እንደሚችል እንደሚገባው በዚህ ላይም በጋራ መስራቱ የግድ ይላል። ስለዚህ አጠቃላይ የኦሮሞንም የኢትዮጵያን ፖለቲካ ቢያንስ ቢያንስ በኦሮሞ ደረጃ አቅጣጫ ለማስያዝ ከመጠላለፍ ከመባላት ከመገዳደል ፖለቲካ ወጥቶ ሰላማዊ በሆነ መንገድ አብሮ የመስራት ሁኔታ እንዲፈጠር ለማስቻል ነው እንጂ የምርጫው ጉዳይ ከዚህ ስምምነት አንጻር ታሳቢ ያልተደረገም። ለምሳሌ ወደ ምርጫ ስትገቡ ድምጾች እንዳትሻሙ የማድረግ በግንባር በቅንጅት ወይም በሌላ ደረጃ ቢሆን አብራ የመግባት ወደ ምርጫው እሱ ስለምን የምርጫ ጉዳይ በስፋት የተወራበት ሳይሆን አጠቃ ምን በምን ስትራቴጂ በምን መንገድ እንገባለን ማን ከማን ጋር ይቧደናል አይቧደንም የሚለው ነገ የተነጎዳ እስከ ምርጫ ጊዜ የሚታይ ጉዳይ ነው። ዋናው ጉዳይ ግን አሁን ምርጫውም ጨምሮ ኦሮሚያ ሰላም እንድታገኝ የኦሮሞ ፖለቲካ ፓርቲዎች ከመጠላለፍ ፖለቲካ ወጥቶ ሰላማዊ በሆነ መንገድ ፖለቲካቸውን እንዲሰሩ ለማስቻል ነው። እንደ ብሔራዊ እርቅ በለው በኦሮሞ ፓርቲዎች መካከል ብሔራዊ እርቅ የመፍጠር አይነት ዋናው በዛ ላይ የተመሰረተ ነው። የኦሮሞ ሕዝቦች ኢንተረስትም ደግሞ ጥቅም የጋራ ጥቅምን በጋራ ለማስከበሪም መንቀሳቀስን ይጨምራል። ስለዚህ በስምምነቱም የሚሆን በተፈረመው ስነ ምግባር ኦሮሚያ ላይ ሰላም የመፍጠር የሰለጠነ የፖለቲካ ለመስራት የመቻቻል ፖለቲካ ለመፍጠር እስካሁን ድረስ ሲጣሉ ሲጋጩ የነበሩ የኦሮሞ ፖለቲካ ኃይሎች አቅጣጫ በያዘ መንገድ ህዝቡን በማወቅ መንገድ ለራሳቸውም ሰላም ፈጥሮ ለህዝባቸውም ሰላም እንዲፈጥሩ ለማስቻል የተዘረገ ጥረት ነው። ፕሮፌሰር መራ ልዩነቶቻችሁን አስታርቃችሁ ነው እንደዚህ አይነት ስምነት የተፈራረማችሁት? በአንዳንድ የኦሮሞ ፓርቲዎች መካከል አሁን ስምነት የተፈራረማችሁ በተባላችሁትም ፓርቲዎች መካከል ልዩነቶች ግልጽ ልዩነቶች በቅርቡ እንኳ ሲንጸባረቁ ታይተዋል። ከአንዳንድ ሁኔታዎች አንጻር ለምሳሌ ምርጫው ይራዘም አይራዘም በሚለው ላይ ሊሆን ይችላል። የኦሮሞ ዴሞክራሲያዊ ፓርቲ ኦዲፒ ሊቀመንበር የሆኑት ዶክተር አብይ አህመድ አገሪቱን እየመሩ ባሉበት ሁኔታ ሊሆን ይችላል። በተለያዩ ጉዳዮች ላይ ልዩነቶችን በሚዲያ የወጡ ልዩነቶች አይተናል። የተካረሩ የሚመስሉ ጀምርና እነኛ እናስታርቃችሁ ነው እዚህ ያለ ስምምነት የተፈራረማችሁ ልዩነትን የማስታረቅ ጥያቄ አይደለም። ልዩነትን በሰለጠነ መንገድ የማቻቻል ከመጠላለፍ ፖለቲካ የመውጣት የግድ ልዩነቶች ለአርባ ሀምሳ ሚሊዮን ለሚያክል ሕዝብ ልዩነቶች ይጠፋሉ ማለት ማልቲፓርቲ ዲሞክራሲ እኮ ነው ኢትዮጵያ ውስጥ ሲፈጠር በኦሮሞም ደረጃ በኢትዮጵያም ደረጃ ለዛ እየተሰራ ልዩነቶችን ማጥፋት አይደለም። ልዩነቶች በሰለጠነ መንገድ የሚስተናገዱበት መድረክ መፍጠር ማለት አሉታዊ በሆነ ከመጠላለፍ ፖለቲካ የመውጣት ነው። አዎንታዊ በሆነ መንገድ አብሮ የመስራት ሰላማዊ እና ፍትሐዊ በሆነ ምርጫ ውስጥ የመግባት በተለይ ሰላም ያጣው ሚሮሞዝ መልክ ባለው መንገድ የማረጋጋት እና የስልዩነቶች በሰለጠነ ፖለቲካ በሰለጠነ መንገድ እንዲሰናገዱ ነው እንጂ ፓርቲዎች መካከል የሚሆን በሀገር ደረጃ በተለያዩ መንገዶች ልዩነቶች ይኖራሉ። ልዩነት ለማጥፋት መስራትም አስፈላጊም አይደለም፣ አይቻልም። ምርጫው ይራዘም አይራዘም በሚለው አልተነጋገርንም። ለምሳሌ የኛ ድርጅት የሚጠብቀው ምርጫው በተያያዘለት ጊዜ ይካሄዳል በግንቦት። ሽማግሌዎች አሉ። አሁን የሚከታተሉ ስምምነቱን መፈጸሙን ነው ወይስ አሁን ፓርቲዎቹ ራሳችሁን ይችላችሁ ነው? ሂደቱን የምታስኬሉት ከዚህ በኋላ ነው። ከፓርቲዎቹ ውጭ አሉ። በስምምነታችን ውስጥ የአማካሪ አማካሪዎች አሉ። ግንኙነትን የሚያመቻቸው አሉ በራሳቸው ተነሳሽነት ነው እናንተ መርጣችኋቸው ነው በሁለቱም ነው የእኛ ስምነት ይጠይቃል እኛ ሳንስ ማማ አማካሪ መሆን አይቻልም ሳንስ ማማ አገናኝ መሆን መድረግ አይቻልም በቀደም ተጀምሮ አይደለም እኮ ለስድስት ወር አካባቢ ቋሚም ባይሆን በተለያዩ ሁኔታዎች ስንደራደርበት ስንነጋገርበት የነበሩ ነገሮች ናቸው መቋጫ ነው ያገኘው እንጂ በቀደም ተገናኝተን ትናንት የወሰን ነው ስምነት ላይ የደረስ ነው አይደለም አምስት ስድስት ወሮች አካባቢ እኔ ንግግሮች ነበሩ፣ ውይይቶች ነበሩ። የመጨረሻ ጥያቄ አደርገዋለሁ። ፕሮፌሰር መረራ ጋዲሳ ሆገንሳ ወይም እርሶ የመሪዎች ቡድን ማለት ነው ብለውኛል። ትርጉሙ ተቋቁሟል ኦልሬዲ ወይስ ገና ይቋቋማል? ተቋቁሞ አልቋል ወይስ አሁን መሪዎች መለወጥ ካልፈለጉ በስተቀር የመሪዎች ጉባኤ ማለት ነው። በመንግስት በኩል ጠቅላይ ሚኒስትሩ ስራ ቤት ስለሚበዛበት ስለሚባዛበት አቶ ለማ መገርሳ መንግስትን ይወክላል ወይ ደግሞ ገዢውን ፓርቲ ይወክላል? ገዢ ፓርቲ ነው ይወክላል እንዲያግዙ፣ የኦሮሚያ ፕሬዚደንት ይኖራል፣ አቶ ሽመለስ አብዲሳ ይኖራል፣ እርሶ አሉበት፣ ፕሮፌሰር መረራ ጉዲና ሌሎችም ይጥቀሱልኝ። አሁን የመሪዎች ጉባኤ የሚባለው ውስጥ በወለፍ በኩል አቶ ዳውድ ኢብሳ ይኖራል፣ የኦሮሞ ነጻነት ፓርቲ ጀነራል ከማል ገልቹ ይኖራል። ሌላ ካልተወከለ በስተቀር ችግር ሲኖር መወከል ትችላለ። ኦሮሞ ፌዴራላዊ ኮንግሬስ በኩል እኔ ይኖራለሁ። እንደዚህ ነው ማለት ነው። ፕሮፌሰር መረራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር በጣም ነው የማመሰግነው ስለ ጊዜ ጊዜው፣ በአሜሪካ ድምጽ ሬዲዮ። እኔም ማመሰግናለሁ ስለ ተሰጠኝ እድል።